ባርክ ለነ እግዚኦ ዘንተ ዓመተ ምሕረትከ በብዛሂሮ ትከ ለህከ ኢትዮጵያ ከመን ስምከ ቅዱስ ባርክለነ እግዚኦ ዘንተ ዓመተ ምሕረትነ በብዛሂሩትከ ለህዝብከ ኢትዮጵያ ከመ ንግነይ ለስምከ ቅዱስ በከመ ይኩን ንብረተነ በሰላም ወበዳኅና

ለሕዝቦች ኢትዮጵያ እንድንገዛ ለቅዱስ ስም እንዲሆንልን ኑሯችን የሰ